ብልጽግና ፓርቲ ህብረ ብሔራዊት ኢትዮጵያን ለመገንባት እድል እንደሚሰጥ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ተናገሩ። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሂደን ማዕከላዊ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በበኩላቸው የፓርቲዎች ውህደት በህገ መንግስቱ የተቀመጠውን አንድ ፖለቲካዊና ኢኮኖሚያዊ ማህበረሰብ ለመገንባት ያስችላል ሲሉ አስታውቀዋል። የፓርቲዎች ውህደትና ብልጽግና ፓርቲ አህዳዊነትን ያመጣል እየተባለ የሚቀርበውን ክስ መሰረተ ቢስ ሲሉ አስተባብለዋል። የፓርቲው አመራሮች በብልጽግና ፓርቲ ፕሮግራም በህገ ደንብና መመሪያ ዙሪያ ዛሬ በሐዋሳ ከተማ በፓርቲው ጽህፈት ቤት ውይይት ጀምረዋል። ዮናታን ዘብዲዮስ ከሐዋሳ ተከታዩን ልኳል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ከስሞ የደቡብ ክልል ብልጽግና ፓርቲ ሆኖ ይቋቋማል የተባለው የንቅናቄው አመራሮች የውይይት መድረክ ላይ ባሰሙት ንግግር ደኢህዴን የበለጠ አድጎ አገራዊ ፓርቲ ሆኗል። ብልጽግና ፓርቲ ደግሞ ትውልድ ለመገንባትና የሀገር አንድነትን አስጠብቆ አሁን ካለው ችግር ለማሻገር ያግዛል ብሏል። ፓርቲው ጠንካራ ህብረ ብሔራዊት ኢትዮጵያን ለመገንባት እድል እንደሚፈጥርም ምክትል ርዕሰ መስተዳድሩ ተናግሯል። የኢህአዴግ አባል ድርጅቶችም አጋር ስንላቸው አግልለናቸው የቆዩትንም አንድ ላይ ብንመጣ አቅም ነው የሚሆነውና ጠንካራ ህብረ ብሔራዊት ኢትዮጵያ ለመገንባት እድል የሚሰጥ ፓርቲ ነው። ስለዚህ የብልጽግና ፓርቲ ለእኛ እጅግ እጅግ የምንኮራበት እና የትግላችን ውጤትም ብለን የምናምንበት ፓርቲ ነው። ይሄ ፓርቲ ተጠናክሮ እንዲቀጥል መላው ክልሉ ህዝብ ከፓርቲ ጎን እንዲሆን በዚህ አጋጣሚ ጥሪ እናቀርባለሁ። የደኢህዴን አባል የነበሩ ግለሰቦች ያለ ምንም ቅድመ ሁኔታ የደቡብ ክልል ብልጽግና ፓርቲ አባል እንደሚሆኑና በክልሉ የሚኖሩ ማንኛውም ኢትዮጵያውያን የፓርቲው አባል መሆን እንደሚችሉም አስታውቋል። በደቡብ አካባቢ የሚገኙ ብሔር ብሔረሰቦች በአካባቢያቸው ጉዳይ ባሳተፍካቸው ቁጥር በፖለቲካ ስልጣኑም ውስጥ በቢሮክራሲውም ውስጥ በነጻነት እንዲንቀሳቀሱ እንዲሳተፉ እኩል መብት በሰጣቸው ቁጥር ለአካባቢ ነው አስተዋጽኦ የሚያደርጉት ደቡብ ክልል ውስጥ የሚነሱ በክልል የመደራጀት ጥያቄዎች አሉ። የሲዳማ ወረዳ በውሳኔ ህዝብ ተመልሷል። ሌሎችም ሀሳባቸውን ሰሞኑንም እያንጸባርቁ እናያቸዋለን። የብልጽግና ፓርቲ ሀሳብና የእነዚህ አካላት ኢንትረስት እንዴት አብሮ ሊሄድ ይችላል? ህገ መንግስቱ ደግሞ የሚሰጠው መብት አለ። ግጥ ነው። ደቡብ አንድ ሆኖ በመምጣቱ ብዙ ጥቅም እንዳገኘው ሁሉ አንድነቱ በጣም በብዙ መልኩ ጠቃሚ እንደሆነው ሁሉ በተናጠል ብንሄድ የየራሳችን አደረጃጀት ቢኖረን እንጠቀማለን ብለው የሚያስቡ ህዝቦች አሉ። ይሄ እኮ ዴሞክራሲ ነው። ስለዚህ ዴሞክራሲ ስለሆነ ከፓርቲው ከሚታገብለት አንዱ ዓላማም ይኸው ነው። ህዝቡ በእውቀት ላይ የተመረኮዘ ዘላቂ ጥቅሙን በሚያስከብርለት ነገር ላይ አምኖ ተወያይቶ ተረቶ እንዲወስን ሁኔታ ማመቻቸት ነው ፓርቲው የሚሰራው። ከዛ ውጪ የአስተዳደር መዋቅር ስለሆነ ህገ መንግስቱን ተከትሎ የሚከናወን ነው። ህገ መንግስቱ በተለይ አንዱ የፓርቲው ከቆመለት ጉዳይ የህዝቦች ራሳቸው በራሳቸው የማስተዳደር ባህል፣ ቋንቋቸው፣ ታሪካቸው የመጠበቅ ህብረ ብሔራዊ የሆነ ስርዓት እንዲገነባ ነው በዚህ ሀገር የሚታገለው። ስለዚህ ብሔር ብሔረሰቦች አስተዳደሬ በዚህ መንገድ ቢሄድ ይሻላል። blok fiamnu ራሳቸው ሕጉን ተከትሎ የሚወስኑበት ሁኔታ ያመቻቻል፣ እድል ይሰጣል። አብሮነት ደግሞ የበለጠ እንደሚጠቅምም ያስረዳል። የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደሄደን ማዕከላዊ ኮሚቴ ጽሕፈት ቤት ኃላፊ አቶ ሞገስ ባልቻ ደሄደን ባለፈው ሳምንት በአካሄደው አስቸኳይ ጉባኤም ከብልጽግና ፓርቲ ጋር ለመዋሐድ በሙሉ ድምጽ መወሰኑ አስታውሰው ደሄደን ምርጫ ቦርድ የሚሰጠው ማረጋገጫ ብቻ መቅረቱን ገልጠው የደቡብ ክልል ብልጽግና ፓርቲ ሆኖ ተደራጅቷል ብሏል። የፓርቲዎቹ ውህደት ሕገ መንግሥቱ ላይ የተቀመጠውን አንድ ፖለቲካዊና ኢኮኖሚያዊ ማኅበረሰብ ለመገንባት ውስጣዊ የዴሞክራሲ ስርዓት ለማጠናከር ዴሞክራሲያዊ ማዕከላዊነትን ለማስጠበቅና በተለያዩ ቦታ ተበታትነው ያሉ አቅም አሰባስበ አንድ ጠንካራ አቅም ያለው ፓርቲ ለመፍጠር እንደሚያስችል አስታውቋል። እነዚህ ነጥቦች መነሻቸው ጥናት ነው። ጥናቱ ደግሞ መነሻ ያደርገው የአባሉ ፍላጎት፣ የህዝብ ፍላጎት፣ የአመራር ጥያቄ ያደሩ ጉዳዮች ናቸው። አሁን ካለንበት ተጨባጭ ሁኔታ የውህደቱ የፓርቲዎቹ ውህደት እጅግ አስፈላጊ መሆናቸውን እነዛ የተቀመጡ ነጥቦች ማረጋገጫዎች ናቸው ማለት ነው። የፓርቲዎች ውህደትና ብልጽግና ፓርቲ አህዳዊነትን ያመጣል የተባለ የሚቀርብባቸውን ክስ መሰረተ ቢስና በመረጃ ላይ ያልተደገፈ አሳሳች ሀሳብ ነው ሲሉ አጣጥለዋል። ደሂደን አምሳ ስድስት ብሔር ብሔረሰቦችን አቅፎ እና ሌሎች ኢትዮጵያ ህዝቦችን በክልል ውስጥ አቅፎ አታግሎ እነዚህ አምሳ ስድስት ብሔር ብሔረሰቦች ማንነታቸውን ያከብራሉ፣ ቋንቋቸውን ያሳድጋሉ፣ ባህላቸውን ይዳኛሉ፣ ራሳቸውን በራሳቸው ያስተዳድራሉ። ግን አምሳ ስድስቱም ሆነ አንድ ደሂደን ነው በኃላፊነት ላይ ስልጣና ሆኖ ሲመራ የነበረው ማለት ነው። ስለዚህ አህዳዊነት ነው፣ እኔ መጨፍለቅ ነው ብሎ የሚናገር ፖለቲከኛ ካለ መረጃ ላይ ያልተመሰረተ ሀቅ ላይ ያልተመሰረተ አሳሳች ነው ማለት። ስለዚህ ሰው መሳሳት የለበትም ማለት ነው። የብሔርና ብሔረሰብ ማንነት እንዲሁም አገራዊ ማንነት አጣጥሞ በማስኬድ ጠንካራ አገረ መንግስት ከመገንባት ረገድ ያለውን ክፍተት ለመፍታት የፓርቲዎቹ ውይይት ምቹ መደላደል ይፈጥራል ያሉትም ባለፉት ሀያ ስምንት ዓመታት ከብሔረሰብ ማንነት ጋር ተያይዞ ሰፊውን ትኩረትና ሽፋን ያገኘ ከመሆኑ ጋር ተያይዞ የብሔር ማንነት ገዝፏል። በዚህ ልክ ደግሞ የጋራ አገራዊ አንድነታችንን በምናይበት ሰዓት ደግሞ ተዳክመዋል። ሰው የጋራ ነገሮቹ ላይ ትኩረት ያልሰጠበት ሁኔታ ይሄ የሄድንበት የፖለቲካ ሂደት ያመጣ ጉድለት ነው። ማረም አለብን። ይሄ ከመሆኑ ጋር ታነው ብልጽግና ፓርቲ ዋልታ ረገጥ አካሄድ አያዋጣም፣ ትክክለኛ የትግል አቅጣጫ አይደለም ብሎ ይነሳል። ስለዚህ መካከለኛ ሚዛናዊ የሆነ አስተሳሰቦችን ይዞ ያራምዳል ማለት ነው። የብሔር ብሔረሰቦችና ብዛነትንም አያስፈልግም ብሎ አይረግጥም። ኢትዮጵያ ደግሞ ትልቅ ሀገር ነች። በብረት የምንኖርበት ሀገር ነው፣ አንድነታችን ደግሞ መጠበቅ አለበት ብሎ ይወስዳል። ስለዚህ ሁለቱንም በሚዛን በማውጣት የአንድነቱንም በመተማመን ላይ የተመሰረተ ልዩነትም በመተማመን ላይ የተመሰረተ ግን ጠንካራ አንድነት የመገንባት ጉዳይ ጎልቶ የፕሮግራማችን ላይ የሚወጣ ያለፉ ጉድለቶችን በማረም ጠንካራ ጎኖችን በማከማቸት ወደ ቀጣይ ትልልቅ ፍላጎቶች የምንሄድበት ይሆናል ማለት ነው። በብልጽግና ፓርቲ ፕሮግራም፣ በህገ ደንብና መመሪያ ዙሪያ ዛሬ የተጀመረው የደቡብ ክልል የፓርቲ አመራሮች ውይይት ነገ ይጠናቀቃል ተብሎ የሚጠበቅ ሲሆን ንቅናቄው እስከ ታችኛው መዋቅርና አባላት ድረስ ይወርዳልም ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም Oh man.